Bambino, ሰላም ለእናንተ ይሁን። ጋቢና ቪኦኤ ተጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። የዛሬ አንድ መቶ አምስት ዓመት ወደዚህ ምድር የመጣ አንድ ታዳጊ ልክ እንዳየናቸው ልጆች የአገር ፍቅርን ከዕውቀት ጥማት ጋር አጣምሮ ተወለደ። በጥቂት ዓመታት ውስጥ አርባ የሚሆኑ የሀገር ባለውለታዎች ናቸው ያላቸውን ሰዎች የሕይወት ታሪክ በድምፅና ቪዲዮ ተዘጋጅቶ እንዲቀርቡ አድርጓል። በቅርቡ ደግሞ ተነባቢ መጻሕፍትን በትረካ መልኩ ለአድማጮች ማዳረስም ጀምረዋል። ተወዳጅ ሚዲያና ኮሚኒኬሽን በተሰኘው ተቋሙ በኩል የዛሬ ጋቢና መዝናኛ እንግዳይ በቀጣይ አምስት ዓመታት ውስጥ የአንድ ሺህ ኢትዮጵያውያንን አስተማሪ ታሪኮች በድምፅና በምስል ለማሰናዳት አሻግሮ የሚያልመው ጋዜጠኛና ተርጓሚው እዝራ እጅጉ ነው። በየጣልቃ ውጡ ሙዚቃዎችን እንሰማለን። ኪናዊ ወሬዎችም ተካተዋል። እዝራ በተለያዩ ዘርፎች ተምሳሌት ይሆናሉ ያላቸውን ግለሰቦች ታሪክ በድምፅ ተቀርጾ እንዲዳረስ ለማድረግ እንዴት እንደተነሳሳ አስቀድሞ ይነግረናል። እንግዲህ ይህን ስራ ያሰብኩት ሁለት ሺ ሶስት ነው። ግን ያው የታሰበ ነገር ሁሉ ያው ቶሎ አይጀመርም። ታሰብኩት ከአምስት ዓመት በኋላ በወርቅ ስምንት መጨረሻ ላይ ጀመርኩና ያው በትክክል ማሳተም የጀመርኩት በሁለት ሺ ዘጠኝ ታሳ ስድስት የአቶ ተሾመ ገብረ ማርያምን ታሪክ ማሳተም ነው። እንግዲህ ታሳ ሲመጣ አራት ዓመት ይሞላኛል። በነዚህ ጊዜ አርባ የሚሆኑ ግለሰቦችን ታሪክ በኦዲዮ እና በዲቪዲ አስራ አስራ አራቱ በዲቪዲ ቀሪዎቹ ሀያ ስድስቱ ደግሞ በኦዲዮ ማሳተም ያለው ወደ ስምንት መጽሐፎችን ደግሞ እንደ ኦዲዮ ቡክ አድርጌ በድምፅ አቅርብ ያለው ማለት ነው። ወደዚህ ስራ እንድትገባ ምክንያት የሆነ ነገር ምንድን ነው? ዝራ እንግዲህ ዋናው ነገር እኔ ያው ከሁለት ሺ አመተ ምህረት ጀምሮ በሬዲዮ ጣቢያ ላይ ሰራ ነበር እና በድምፅ እውቀትን ማስተላለፍ ምን ያህል ለውጥ ሊያመጣ እንደሚችል በራሴ ስላየሁት ለምንድን ነው እንደዚህ አይነት የተለያዩ ሰዎች ግለ ታሪኮች እኔ ደግሞ ብዙ ጊዜ ግለ ታሪኮች ላይ ከድሮ ጀምሮ አዲስ አርማስም ከዛሬ ሀያ አመት ጀምሮ ስሰራ በተለያዩ መጽሔት ላይ ባዮግራፊዎች ላይ ብዙ ጊዜ አተኩሩ ነበረ። የሰዎችን ታሪክ ላይ ነው ብዙ ጊዜ ማተኩረው እና ወደ ሬዲዮ ስገባ ብዙ ጊዜ እንደነዚህ አይነት የታላላቅ ሰዎችን ታሪክ የነብርሃኑ ዘሪሁን ሰራ ነበር እና ለምንድን ነው እነዚህ ስራዎች ልክ እንደ ሙዚቃ ስራ እንደ መዝሙር ወር እንደ ነሺዳ ልክ እንደ አንድ ስራ በሲዲ ለምን ለማያውቁት የሚል ሀሳብ ሁለት ሺ ሶስት ላይ አመነጨሁኝ። እና ከዛ በኋላ ይሄን ነገር ተግባራዊም ለማድረግ ማድረግ አለብኝ የሚለውን ሳጠና ቆይቼ ነው የጀመርኩት። እንግዲህ መነሻ የምንድን ነው በአብዛኛው ጊዜ ዶክሜንቶች አይገኝም። በተለይ ደግሞ የታላላቅ ሰዎች ታሪክ በአብዛኛው ስለማይገኝ የመሪዎቻችን ታሪክ ኃይለሥላሴ፣ የሚኒስትሮቹ ለሀገር ውለታ የዋሉ በየትኛው ሙያ ላይ ያሉ በዛ ዘመን የነበሩ በአስራ ዘጠኝ ሃምሳዎቹ የነበሩ ሰዎች ድምፃቸው፣ ታሪካቸው ስለማይገኝ ሁለት ደግሞ በአንድ በኩል እኛ ሀገር ብዙ ታሪካቸው ያልተነገረላቸው ሰዎች እያሉ ምንም ታሪክ ያልሰራ ሰው በየሚዲያ ውስጥ ይገምታ ያለ ለምን ነው እነዚህም ብዙም ታሪካቸው ያልተነገረላቸውን ሰዎች በድምፅ ማላወጣው በድምፅና በቪዲዮ ልዬ ሀሳቡን አሰብኩት። ያው በዚሁ ሁን ያይዘነዋል ማለት ነው። አይነተኛ ስፍራ ይዞ የሚኖር ነው። ሁላችንም አጥልቀን ብንመራመር ምንም የሚጎድለን ነገር አይገኝም። ሰርተን ለማፍራት ከልብ ከተጣጣር ሀብት አለን። ወጣቶቻችንም በእውቀትና በስራ ልምድ የበሰሉና እየደረጁ ይሄዳሉ። የሚጎድለን በኃላፊነት ስሜት መስራትና ብቻ ነው። ቀደም ብለህም እንደገለጽከው አርባ የሚሆኑ ታሪኮችን ወደ ድምፅ ትረካ እንዲቀየሩ አድርገሃል። ከእነዚህ መካከል የነማን የነማን የሕይወት ታሪኮች በትረካ መልኩ እንዲቀርቡ አድርገሃል? የአንድን ሰው የሕይወት ታሪክ ወደ ድምፅ ለመቀየር ከመወሰን በፊት የምታጣራቸው ጉዳዮች ወይንም የምትመርጣቸው ሰዎች አይነትስ አለው ወይ? እንግዲህ የመጀመሪያው እንግዲህ በዋና ከሰራ ናቸው ውስጥ ሁሉንም መጥቀስ ጊዜ ስለሚፈጅብን በዋና ዋናዎቹ የኢትዮጵያ ጠቅላይ ሚኒስትር የነበሩት የጸሐፊ ትእዛዝ አክሊሉ ኃብተወልድ፣ የልጅ እንዳልካቸው መኮንን፣ ጃገማ ኬሎ፣ አጤ ምኒልክ፣ እቴጌ ጣይቱ፣ ፕሮፌሰር ሪቻርድ ፓንክረስት፣ ከሾመ ገብረ ማርያም እንደዚህም ደግሞ ከእርሻ ሙያም ከየሙያው ላይ የተለያዩ ሰዎችን ታሪክ እንደዚሁም የራስ አረጋዊ ታሪክ እንደዚህ በቅርቡ የሚወጣ እነዚህን ጨምሮ ስናይ በዋናነት የማየው መስፈርት መጀመሪያ እኔ ምን ያህል በእነዚህ ሰው ተስብ ያለው ነው። ምክንያቱም ሁሉንም ሰው ልሰራ አቅሙም ስለማይኖረኝ መጀመሪያ እኔን የሳቡኝ ሰዎች መጀመሪያ አስቀድም ያለው በንባብም ባነበብኩትም ነገር ለሀገር አስተዋጽኦ አበርክተዋል፣ እኔም ደግሞ በአንድ ነገር መስጠውኛ ወይም ኢምፕሬስ አድርገውኛል የምላቸውን ሰዎች ያስቀድማሉ። ከዛ በኋላ ደግሞ የማደርገው ነገር ምንድን ነው? ለነዚህ ሰዎች ምን ያህል ያልተነገረ ታይዳላቸው አላቸው ለሀገር ያበረከቱ አስተዋጽኦ ምንድን ነው? እንደ አንድ ኢትዮጵያዊ በሚታዩበት ጊዜ አስተዋጽቸው ምን ያህል ጎልቶ ይታያል የሚለውን በማየት በዚሁም ደግሞ በተሻለ መጠን ደግሞ ድምጻቸው የሚገኝ ቤተሰቦቻቸውን ለማስፈቀድ እዚህ ሀገር በቀላሉ የሚገኝ ለምን ለማሳተም ስትነሳ ግዴታ፣ በራስ ፍቃድ ስትነሳ ማን የአባቴን ታሪክ ማን የአጎቴን ታሪክ ስራ ለመስባል ስለምችል ሰዎቻቸው ያሉትን ሰዎች አስቀድም ያለው ማለት ነው። እስካሁን ድረስ ለአድማጮች ከቀረቡት በርካታ የድምፅ ስራዎች መካከል ለእኔ ልዩ ስሜት ታለው የምትለው የትኛው ሰው ታሪክ ነው? የሁለቱ ሰዎች መንገድ ችላለው። የመጀመሪያው ያው ወደ ሶስት ጊዜ ያህል የታተመው የጸሐፌ ትእዛዝ አክሊሉ ሀብተወልድ ስራ ያው የመጀመሪያይም ስለሆነ በኦዲዮም በዲቪዲም ስለወጣ እና ደግሞ በጣም ከብዙ ሰዎችም ጋር እንድተዋወቅ ያደረገኝም ስለሆነ አንዱ እሱ ነው። ሁለት ደግሞ ከዛሬ አራት ወር በፊት የሰራሁት የኢትዮጵያ ሲቪላይዜሽን አባት በሚል ትልቅ የሲቪላይዜሽን ባለሙያ የሆኑት የአቶ ኃይሉ ገብረ ማርያም አሁንም በህይወት አሉ። ሰማንያ ስድስት ዓመታቸው ነው። የአየር መንገዱን ተርሚናል የሰሩ ናቸው። በሀገራችን በሲቪላይዜሽን ኢንዱስትሪ በተከታታይ ሀምሳ ከስልሳ ዓመት በላይ የቆዩ ናቸው እና አሁንም እስቲ መንግስትን የሚያማክሩ ሰው ናቸው አቶ ኃይሉ ገብረ ማርያም ይባላሉ። እና የእኝ ሰውዬ ታሪክ አራት ሰዓት የፈጀ ታሪክ ነው እና በቅርቡ ነው የዛሬ አራት ወር ሶስት ወር አካባቢ ነው በኦዲዮ ሲዲ የወጣው። እና እነዚህ የሁለት ሰዎች ታሪክ አንደኛ በጣም ረዘም ያለ ነው። በተለይ የአቶ ኃይሉ ገብረ ማርያም አራት ሰዓት የፈጀ ዶክሜንተሪ ነው በድምጽ የሰራሁት ቤታቸውን የቅርብ ሰዎች ወደ አስራ አራት ሰዎች ኢንተርቪው አድርጌ የሰራሁት ነው እና የአክሲሎ አብቶል እና የአቶ ኃይሉ ገብረ ማርያም ታሪክ ለእኔ ብዙ ነገር ያገኘውበት ኖራለሁ። በእርግጥ መምረጥ ያው ከልጆች የመሀል ምረጥ ብትባል በጣም ከባድ ነው፣ ግን እንደው ሁል ጊዜ አዲስ ነገር አገኘውበት የሚለው ስራ የነዚህ ለሁለት ሰዎች ነው። አሁን ያለው ባህር ዳር ኤርፖርት እኔ እኔን መረጥኩት ቦታ መሰል ስራዎች በገበያው ላይ ያላቸው ተቀባይነትስ ምን ያክል ነው? የተለፋባቸውን ያክል ሰዎች ገዝተው ለማዳመጥ ምን ያክል ተነሳሽነት ያሳያሉ? እኔ እንግዲህ በአጠቃላይ እስከዛሬ ሰባት ሺ የሚሆን አሳትማለሁ በድምሩ ማለት ነው። ብዙ ኮፒ አይደለም አንዴ ሳወጣ ሶስት መቶ መቶ መቶ ሀምሳ አንዳንድ ጊዜም ከፍ ካለ እስከ አራት መቶ አሳትማለሁ። አሁን እንደሚያሳየው ከሆነ አሁን እኔ እጅ ላይ እና ሱቅ ላይ ያለውን በምታይበት ጊዜ ወደ ስምንት መቶ ብቻ ነው ያለው። እንግዲህ ስድስት ሺ ሁለት መቶ ተሸጧል ማለት ነው በአራት ዓመት ጊዜ ውስጥ ይሄ ማለት ምንድን ነው? ሲቪሎችን በማስመርቅበት ጊዜ እንደዚሁም ደግሞ አንዳንድ ሰዎች ያዝዳሉ። በተለይ በእድሜ ተለቅ ያሉ ሰዎች ቤታቸው ሆነው አዳመጥ ማየት ሲፈልጉ ከአኪሉ አንድ፣ ከፓንክረስ አንድ፣ ከአቶ ሀይሉ ገብረ ማርያም አንድ፣ ከአቶ ልማ ወልደ አማኑኤል ከሚኒሊክ አንድ እያሉ ሰብስክራይብ የሚያደርጉን ሰዎችም ስላሉ ቀስ እያለ ነው እድገቱ በአንድ ጊዜ እንደዚህ አንድ ሺ ሁለት ሺ ምናምን የሚሸጥ ሳይሆን ቀስ እያለ እየለመደ መጥቶ ይኸው በአሁኑ ሰዓት ስራው በጣም ለምዶ አሁን እዚያችን ላይ ራሱ ያልተሰሩ ወደ አስራ ዘጠኝ የሚሆኑ ገና ወረፋ ያዙ ስራዎች አሉ። በአንድ በኩል ደግሞ ቤተሰብም ያው እዚህ ጋር ምንድን ነው ቤተሰብም ኮንትሪቢዩት ያደርጋል። ሀምሳ ፐርሰንቱን ወጪ የአንድ ዶክሜንተሪ ስራ ለምሳሌ እንግዲህ በእናንተ አንድ ሺህ ዶላር ቢሆን አምስት መቶ ዶላሩን እኔ ባወጣ አምስት ወላዶ ቤተሰብ እንዲያወጣ አደርጋለሁ። ከዛ በኋላ አንዳንዱ አንዳንዶቹ ከሽያጩ የሚገኘውን ትርፍ ይህንኑ ስራ ለማስፋፋት ይዋል ብለዋል። ለምሳሌ የፀሐፊ ትዕዛዝ አክሊሉ ሀብተወልድ ሙሉ ገቢው መቶ ፐርሰንቱ ገቢ ለእኔ ነው። ይህም አቶ አምዴ አካል ወርቅ የአቶ አክሊሉ ሀብተወልድ የወንድም ልጅ፣ የአቶ አካል ወርቅ ልጅ ማለት ነው። እሳቸው ሙሉ ከዚህ ስራ የሚገኘውን ገቢ ይህንን ስራ ለማስፋፊያ አውል የሚሉም አሉ። አንዳንዶቹ ደግሞ ከሚገኘው ገቢ ላይ ከሀያ እስከ ሀምሳ ፐርሰንት ድረስ በሚል አግሪመንት ተፈራርመን ነው የምንሰራው እና ስራው እውነት ለመናገር ለእኔ በጣም አፍራፊ ስራ ነው። እንደዚህ ያለው ስራ በሚዘጋጅበት ጊዜ ስለሚሰራለት ሰው ወይም ታሪኩ ስለሚነገርለት ሰው ይፋ የሚደረጉ እውነታዎች ላይ ዘመድ ወይም ቤተ ዘመድ ጣልቃ ሊገባ ይችላል። ይሄን ይህን አታንሰው፣ ይሄን ይሄን ብቻ ነው እንዲወሳልኝ እንዲነገርልኝ የምፈልገው የሚል ነገር ሊያቀርቡ ይችላሉ። አንተ ደግሞ በተቻለ መጠን የዘጋቢነትና እውነታውን የማሳወቅ የእጃዞር ግዴታም ያለብህ ይመስለኛል። እንዴት አድርገህ ነው እንደዚህ ያሉ ጉዳዮችን የምትፈታው? እኔ በመሰረቱ እንግዲህ የእኔ እምነት ነው ምናልባት በድርጅት ድርጅት ያው በረመጋ ድርጅትም ስለሆነ ድርጅቴም እምነት ነው። ባዮግራፊ ስሰራ የሰዎችን አወዛጋቢ ነገር አልሰራም። አወዛጋቢ ነገር ማለት ምንድን ነው? መረጃ ያልተገኘላቸው በሀሜት ነው ብዙ ባላንሲንግ ጠይቀው ብዙ ሰዎችን አነጋግሬ ብዙ ሰዎች ማስረጃ ያላገኙላቸውን ነገሮች ስለዛ ሰው እዛ ዶክሜንቴሪ ውስጥ አላካትትም። ለምሳሌ በግርማዊ ቀዳማዊ አጼ ኃይለ ስላሴ ዘመን የነበሩ ሰዎች አብዛኛዎቹ፣ በተለይ እንደዚህ አድርጓል፣ እንደዚህ አጥፍቷል፣ ይህን ተናግሯል እየተባለ የሚወሩ አሉ፣ በሀሜድ ደረጃ ማለት ነው። እነዛን ደረጃ ሪሊ ያ ሰው እንደዛ ብለዋሉ ወይ በድምጽ በምስል በቪዲዮ ሪሊ ያ ነገር የተባለና ያን ነገር ያላለው መሆኑን ካላረጋገጥኩኝ ስለዛ ሰው ያን ጉዳይ እንደዚህም ተብሎ ይወራልን ብዬ ብዙ ጊዜ የማካተትም ይሄ የእኔ እምነት ነው። በሌላ ወገን፣ በተጣራሪ ወገን ደግሞ የአንድ ሰው ሁሉም ጎኑ መታየት አለበት የሚሉ ሰዎች አሉ። ስለዚህ በዚህ ሰዓት ቤተሰቦች እኔ ሙሉ ለሙሉ በፕሮፌሽናሊ ነው የሚሰራው። ሰነዶችን እሰበስባለሁ በሰውዬው የሰሯቸው የአስተዋ ያበረከቷቸውን አስተዋጽኦዎች ለሙሉ አሰባስባለሁ ዶክሜንቶች። ነገር ግን አወዛጋቢ ነገሮች ለምሳሌ ብትለኝ አንዳንድ ሀገራችን በመሪዎች ደረጃ በሁሉም መሪዎች ደረጃ ይህን ይሄን ብለው ነበረ ከሌ በዚህ ተብሎ ይወራል። አሁን ያንን ባላንስ ለማድረግ ብትሞክርና ኦር ደግሞ ዝምዬን ባስገባው ቤተሰቦች ይሄ ነገር የአባትን ስም የሚያጠፋ ነው እና ይሄ ነገር አወጣው ቢሉ እኔ አላወጣም ብል ትልቁ ፒክቸር ኦር ደግሞ ትልቅ ያተርኩት ነገር ስለሚበላሽ ከሞላ ጎደል እንደዚህ አይነት ስራዎችን ላይ የመግባት እቅድ በጊዜው የለኝም እና ሲከሰር በተሻለ መጠን የምሰራው ስራ ውስጥ አልቅ አይገቡም። የምሰራውን ስራ በተሻለ መጠን የሰውየውን አስተዋጽኦ ባተኮረ መልኩ ነው የምሰራው። ሀብታም በጳጉሜ ሶስት አስራ ዘጠኝ ሀያ የዛሬ ዘጠና ዓመት መሆኑ ነው የተወለዱት ልጅ እንዳልካቸው መኮንን። አባታቸው ቢትወደድ መኮንን ሲባሉ እናታቸው ደግሞ ወይዘሮ ዘውድቱ መንገሻ ይባላሉ። የትውልድ ቦታቸው አዲስ አበባ ልዩ ስሙ አቧሬ ነው። እጅግ ከባድና ለኢትዮጵያም የወደፊት እድል መሰረታዊ ቁም ነገርን የያዘ በመሆኑ በዛሬው ዕለት የምትጀምሩትን ህገ መንግስታዊ ጥናትና ምርምር ውጤቱን መላው የኢትዮጵያ ሕዝብ የሚጠባበቀው በታላቅ ተስፋ ነው። ታሪካቸውን በድምፅ ባስቀረሁላቸው የምትላቸው ሰዎች የትኞቹ ናቸው? በህይወት ያሉም ሊሆኑ ይችላሉ፣ የሌሉም ሊሆኑ ይችላሉ። ማህደራቸውን ባዘጋጁ የምትላቸው ሰዎች አሉ ወይ? በጣም ማነጋገር ከመቶ ሰዎችና አሁንም እንደው ይሄንን ከሰሙ በጣም ውስጤ ያሉት መጽሐፋቸውንም አንዱ ያለው የአዲስ ዩኒቨርሲቲ የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ፕሬዚዳንት የነበሩት ዶክተር አክሊሉ ሀብቴ ትምህርት ታሪክ፣ የዩኒቨርሲቲ ታሪክ ብለው በስድስት መቶ ገጽ የጻፉት መጽሐፍ አለ። ሰሞኑ እያነበኩት ነበር እና እሳቸውን ባገኝ አሉ አሁንም ካናዳ አሜሪካን ሀገር እንደሚኖሩ አውቃለሁ። ተላትሎ ሀብቴ የመጀመሪያው የሀገራችን የዩኒቨርሲቲ ኮሌጅ ምሩቅ ናቸው። እሳቸውን ባነጋግርና ብዙ ዶክሜንቶች ለህይወታቸው እንዲሰጡኝ በጣም ደስ ይለኛል። በዚህ አጋጣሚ ከሰሙ ተላትሎ ሀብቴ እባክዎ ለማለት ፈልጋለሁ። በቅርቡ ደግሞ የእናንተ ተቋም መጽሐፍትን በድምፅ በመተረክ ለአድማጮች ወደ ማዳረስ ስራም ዞረዋል። ይህልን ለማድረግ የፈለጋችሁበት ምክንያት ምንድን ነው? እንደውም ይሄ ባለፈው ሰኔን የጀምር ነው። አሜሪካን ሀገር የሚገኝ ስሙ ኦዲዮ ቡክ የሚባል አፕሽን አለ እና ያው የኛ ድርጅት ተመርጦ የተለያዩ መጽሐፎችን በኦዲዮ እየቀረጥን ተራኪ መርጠን በስቱዲዮችን አድርገን እየላክንላቸው ነው። እስካሁን የህይወት ተፈራ ማማ በሰማይ የገብስ ተጫኒ ነበር፣ የኢሳያስ ወርዶፋ ሃዊ እንደዚህም የዶክተር መረደበ የተቆለፈበት እና የመሳሰሉ ወደ ስምንት የሚሆኑ መጽሐፎችን ሰርተን በሶስት ወር አስረክበናቸዋል። ያው ጊዜም በጣም ቶሎ ማስረከብ ስላለብን ይሄን ሰርተናል። ይሄንን ያሰብንበት ትልቁ አላማ ምንድን ነው? ሰው ጊዜ የለው መጽሐፎችን ለማንበብ አይነ ስውራን ብቻ ሳይሆኑ አይናማ የሆኑ ሰዎች በተለያየ ምክንያት፣ በስራ ውጥረት ምክንያት መጽሐፎችን ማንበብ ካልቻሉ ሞባይላቸው ላይ በአፕሊኬሽን ቢመጣ ጥሩ ነው የሚል ሀሳብ ድሮም ጀምሮ የኤርትራ ጉዳይን አኳደር በብሄረታ ቤተሰቦች ጋር ስንሰራት ስለነበረኝ ይሄ ድርጅት ደግሞ እንደነዚህ አይነት ስራዎችን እንድትሰራ እንፈልጋለን ሲለኝ፣ ያው በጣም ደስ ብሎኝ ያው በሶስት ወር እንግዲህ ስምንት መጽሐፍትን አስደርጎ ሪት አስደርጎ መላክ ትንሽ ከበድ የሚለው ፈታኝም ነው። ምክንያቱም ራሱ ካስት ማድረግ የሚጠሩት ሰዎች መከታተሉ ከባድ ነው እና በዚህ እየቀጠልም ያለ ነው። ይሄ ስሞ ኦዶቡ ወደ ሀምሳ የሚሆኑ እንትኖችን መጽሐፎችን የአማርኛ፣ የትግርኛ በሌሎች ቋንቋዎች ሲተረኩ እዛ ፕሮፌሽን ላይ የመጫን እቅድ አለን። እኛ ደግሞ እንደ ፓርትነር በፕሮዳክሽኑ እየሰራን የማስረከብ እቅድ ያለን ናፍታ ነው። ስለ ቀጣይ ዘመን እቅዳችሁ እስኪ ባጭሩ ንገረን። ምን አይነት ነገሮችን ለመስራት አስባችኋል? በስራ ዝርዝራችሁ ውስጥ ያሉ የተወሰኑ እቅዳችሁን እስኪ ንገረን። እንግዲህ የቀጣይ ዘመን እቅዳችን የአንድ ሺ የኢትዮጵያ ታሪካቸው ያልተነገረላቸውን ባለ ውለታ ታሪክ በአምስት አመት ጊዜ ውስጥ በዚህ በዚህ በዚህ ጤና ከሰጠን ሀገር ሰላም ከሆነ ኮቪድም ከተባረረ በዚህ አምስት አመት ጊዜ ውስጥ የአንድ ሺህ የሀገር ባለውለታዎችን ታሪክ በድምፅ በቪዲዮ ሳይሆን በድምፅ የመስፋት እቅድ አለን፣ እና ይህን የምናከናውነው ከኛ ጋር የመለመል ናቸው ወደ ሀምሳ የሚሆኑ ፓርትነሮች አሉ ማለት የእኛን ራ የሚቀበሉ የባዮግራፊ ለምን እውቀት ያላቸው እና እራታቸው ስቱዲዮ እና ራሳቸው የማቀናበሪያ ሶፍትዌር ያላቸው ሀምሳ የሚሆኑ ሰዎችን መልምለናል። እነዚህ ሰዎች እንግዲህ በአመት አስር አስራ አምስት ሰዎችን ባዮግራፊ ቢሰሩ በአምስት አመት ጊዜ ውስጥ ወደ አንድ ሺ የሚሆኑ ታሪካቸው አልተነገርላቸው ተቋማት እና ግለሰቦችን ታሪክ እናወጣለን። አሁን እንዳየኸው በአራት አመት እኔ በራሴ ጥረት በራሴ ጥረት በአመት አስር መስራት እችላለሁ። ስለዚህ አንድ ሰው ዶክተር እየመራ በተለያየ መልኩ ሌሎች ሌሎች ስራዎችንም እየሰራ በአመት የአስር ሰዎችን ታሪክ ማሳተም ከቻለ እንደኔ አይነት ደግሞ ሀምሳ ሰዎች ደግሞ ቢኖሩ ምን ያህል ሊሰሩ እንደሚችሉ ማሰብ ይቻላል እና ሁለት ሺ አስራ ስምንት ላይ እዛ ለመድረስ ነው እቅዳችን። እሱን ለመስራት ደግሞ በርካታ ቅድመ ሁኔታዎችን እያጠናቀቅን ያለ ነው። የተለያዩ የሚያግዙንን ተቋማትን እየፈለግን ነው፣ እያገኘንም ስላለን እግዚአብሔር ደግሞ እንደሚያግዘን እናምናለን። ያኔ ደግሞ እንግዲህ አንድ ሺህ ሲሞላ እናወራለን ማለት ነው። ደግመን ለመገናኘት ያብቃን እላለሁኝ። ዝራ ጅጉ፣ መልካም ጊዜ ይሁንልህ። መልካም ዕድል ይግጠምህ። አመስግናለሁ። ብሄች አመስግናል my chase i'm not አድማጮች የተለያዩ አዳዲስ ደራሲያን ከስራዎቻቸው ቀንጭበው ለአንባቢያን እንዲያሰሙልን እድል እንሰጣለን። ለዛሬ ነዋሪነቱ በኖርዌ የሆነው አይነሸት ገበያው በቅርቡ ለአንባቢያን ካበቃው ላድናት መጽሐፉ የተወሰኑ አንቀጾችን ያነብልናል። ሔዋን ከመቆያ ፊት ለፊት መጣ ተቀመጠች። መቆያ ቲቪ ላይ አይኗን ሰክታለች። ኮረጥ እያደረገች የምትመለከታትን ሔዋንን ለማየት እንኳን አልሞከረችም። ዝምታውን ለመስበር እየፈራችና እየቸረች ሔዋን፣ ማማ ዛሬ እኮ አርብ ነው። እና አርብ ቢሆንስ አለች መቆያ። አይ ቅድም እኮ ይበልጣልና መሰረት እንዴት ቤታቸው አይመለሱም ስላልሽ ነው፣ አለች ሔዋን እና አርብ ቢሆንስ? አስር ሰዓት እንዲቆዩ አልተፈቀደላቸውም? አለች መቆያ። መቆያን አረጋጋለሁ ብላ የባሰ ንዴት ውስጥ እንዳትጨምራት እየተጠነቀቀች ደውለው እየመጣን ነው ብለው አልነበር? አለች ይህዋን ድምጿን አለሳልሳ ፈገግ አለች መቆያ ትናንትና ተወልደሽ አዋስተሽ ልትገቢ የምትል ይመስል እርሱማ፣ ብለውኛል፣ ግን እስካሁን የት ይሆናሉ ብዬ ነው በሆዷ የፈነቀለውን የተቋጠረውን ትንፋሽ አለቀቀችው። አዎ፣ ታውቃታለች ሔዋን እናቷን እንዴት አድርጋ ወደ ጥሮ ድባብ ማስገባት እንደምትችል። አይ ማማ፣ ከማክዶናል ውጭ የት ይሄዳሉ ብለሽ ነው? ጨዋታው እንደተፋፋመ ለመቀጠል እንዲያስችልና ሐሳቧን እንድትሰነዝር መንገድ እየከፈተች የወሰዱት ሳንቲም እኮ ለፊልም ብቻ የሚበቃ ነው። እግሮቿን ከሶፋ ላይ አወረደች መቆያ ምን ችግር አለ ታዲያ? አንዷ የኖሽክ ልጅ ማክዶናል አዛስ፣ እነርሱ አብረው ሆነው ያጫውቷታል ወይም ያጫውቱታል። አለች ይሆን እንዲህ ብለሽማ አታበሳጭኝ። ኖሽኮች ልጆቻቸውን ተበላሹ ብለው ሳንቲም ዝም ብለው ይሰጣሉ የሚል እምነት የለኝም። በእጇ የያዘችውን ሪሞት ኮንትሮል ጠረጴዛ ላይ ያስቀመጠችው መቆያ። ማማ አሁን እኮ ብዙ ዓመት አለፈሽ እዚህ ሀገር። አለች ይሆን እና የሆነኝስ እንደው ጠንከር አድርጋ ጠየቀች። ማማ አሁን ሳንቲም ለምን እንደሚሰጥ አልተረዳሽም? ሄዋን ግማሽ አበሻ ከግማሽ በላይ የኖርዌይ ባህል ተጽዕኖ እንዳሳደረባት ሰው ሐሳብ ሰጠች። እንኳን ብዙ ዓመት ቀርቶ መቶ ዓመት ቢሆን ሳንቲም ለልጅ ሲያጠፋ እንጂ ሲያለማ ይቻላል አለች መቆያ ለስለስ ብላ። ማማ ሳንቲም አንቺ ባትሰጫቸው እኮ የኖርዌይ መንግስት የሚሰጠውስ መቆያ እንድትጫወት እየፈለገች እንዴት እንዴት ጠየቀች። መቆያ አይ፣ የገንዘብ ጥቅም ማወቅ እና ማጣጣም አንቺን ለማስተማር ሳይሆን በዚህ መቆያ የሆነ አቋረጠቻት። አይ ሆን በየዘመናቱ መቼም ሰው ቤቱን ለማዳን ጎጆውን ለማቆም የማይወጣው ተራራ የማይወርደው ቁልቁለት የለም ይባላል። የገባሽ ነው? አዎ ማማ ባጭሩ መለሰች እና ይበልጣልና፣ መሰረት ይህንን ያህል በስለው መልካሙን ከክፉ ይለያሉ የሚል እምነት የለኝም። የዋን እናቷን ሳታስጨርስ እኔ ግን አይመስለኝም የሀሳብ ልውውጥ እያደረገች እንዴት አድርጌ ላስረዳሽ ይሆን? ወላይ ሲኮንና ልጅ ሲኮን ልዩነት አለው። ያው በቃ ሰው የሚኖርበትን አካባቢ ይመስላል የሚባለው እውነት ነው። እርሱስ ሳይታለም የተፈታ ነው አለች። ይሆን ባጠገቧ የሆነ አካል ሽው ብሎ ባህር ውስጥ ሲገባ ሔዋን ከሀሳቧ ወጣች። Damn እስካሁን ድረስ አብራችሁን ስላመሻችሁ እናመሰግናለን። የመርሃ ግብሩ አርታኢት ኢትዝታ በላቸው ናት። መርሃ ግብሩን በመምራት እስካሁን ድረስ አብሬያቸው የቆየሁት ደግሞ ሀብታሙ ስዩም ነኝ። መልካም ምሽት።